በኢትዮጵያ ውስጥ ሰዎች ይታሰራሉ፣ ይገደላሉ፣ የተለያዩ የስቃይ ድርጊቶች ይፈጸምባቸዋል በሚል የአውሮፓ ህብረት፣ የመንግስታቱ ድርጅት የሰብአዊ መብት ከፍተኛ ኮሚሽንና የአሜሪካ መንግስት ጉዳዩ በገለልተኛ አካል እንዲጣራ ቢጠይቁም ኢትዮጵያ አልተቀበለችም ነበር። ይህ በእንዲህ እንዳለ የሰብአዊ መብት ከፍተኛ ኮሚሽን ዛይድ ራይድ አልሁሴንን ኢትዮጵያ ጋብዛለች። ኮሚሽነሩ የሰብአዊ አያያዝ በገለልተኛ አካል እንዲጣራ ጥያቄ ያቀርቡ ይሆን በድጋሚ በሚል ላቀረብኩት ጥያቄ በተባበሩት መንግስታት ድርጅት የሰብአዊ መብት ተቋሙ ቃል አቀባይ ሚስተር ዶሪ አሉካምቤኔ በኢሜይል በሰጡኝ መልስ ተቃዋሚዎችንና የመንግስት አካላትን ባለሥልጣኑ እንደሚያነጋግሩ ገልጸው ሌሎች ጉዳዮች ደግሞ ከኮሚሽኑ ጉብኝት በኋላ የሚገለጹ ናቸው ብለዋል። ጉዳዩን አስመልክቶ በዩናይትድ ስቴትስ የማሳቹ ሴት ኢንዱ ኮት ኮሌጅ የሰብአዊ መብትና የዓለም አቀፍ ሕግ መምህሩ ዶክተር ሰማይ ጋሹ እንዲህ ብለዋል ያለበት አላማ ምንድን ነው? እኛ በራሳችን መንገድ ተጠያቂነትን እያሰፈንን የሰብአዊ መብት ሁኔታዎችን እያሻሻልን ነው። እንደሚታየው ይሄንን ያክል ህዝብ መሞቱን ያው እኛም አጣርተን አቅርበናል። ስለዚህ ይሄንን ሪፖርት እውቅና እንዲሰጡላቸው ነው የሚፈልጉት በዚህ የተነሳ በአውሮፓ ህብረት፣ በአሜሪካ መንግስት፣ በተባበሩት መንግስታት ድርጅት ያለባቸውን ግፊት ለመቀነስ ነው እና ምናልባት ኮሚሽነሩ ይህንን ሪፖርት ተቀብለው አመስግነው፣ ምናልባትም ጥሩ ነው በዚህ ቀጥሎ የሚል አይነት መልስ እንዲሰጧቸው ይፈልጋሉ ብዬ አስባለሁ። እና አንዱ ሊያሳኩት የሚፈልጉት ነገር ይሄ ነው። ለኢትዮጵያ ህዝብ ደግሞ ይኸው እኛ ከኢትዮጵያ ህዝብ የምንደብቀው የሚሸሽገው ነገር አይኖርም፣ የሰብአዊነት ኮሚሽነሩን ጋብዘናል በሚል ሁኔታውን ለማድበስበስ ነው የሚሞክሩት የሚል ግንዛቤ ነው ያለኝ። እና ከኢትዮጵያ መንግስት አኳያ ይሄ ነው ያለው ሚመስለኝ ግንዛቤ። በጉብኝቱ ላይ ኢትዮጵያ ቅድመ ሁኔታን ታስቀምጥ ይሆን? ኮሚሽኑስ በድጋሚ ጥያቄ ያቀርብ ይሆን? አልኳቸው ዶክተር ሰማኸኝን። የተስተባበሩት መንግስታት ድርጅት የሰብዊ መብት ኮሚሽነሩ ገለልተኛ የሆነ አጣሪ ውድ መግባት አለበት የሚል አቋም ነበረው። ና አሁን ምንድን ነው የምጠራጠረው? ምናልባት ኮሚሽነሩ ወደ ኢትዮጵያ ሲጋብዙት እንደ ቅድመ ሁኔታ ይህንን ጥያቄ እንዳያነሳ ና እኛ ኦሬዲ በዚህ ጉዳይ ላይ አጣርትን ሪፖርት ያቀረብ ስለሆነ በዛ ላይ ብቻ አስተያየቱን ሊሰጥ እንደሚችል አድርገው አይቲንክ ሊጋብዙት ሚችሉ ይመስለኛል። ምናልባት ይህን እንደ አንድ ቅድመ ሁኔታ አስቀምጠው የሚጋብዙት ከሆነ ኮሚሽነሩ በዚህ ጉዳይ ላይ አስተያየት ላይ ይችላል። ምናልባት እንግዲህ የጋዜጣዊ መግለጫ ይሰጣል የሚል ቅድ አለ፣ ፕሮግራም አለ። በዛ ላይ ጥያቄ ከቀረበለት ምን ብሎ እንደሚሰጥ መልስ እናየው ነገር ነው የሚሆነው። እና ምናልባት ይሄ ነገር ከሌለ ግን ምናልባት አንደኛ ይሄንን ነገር በድጋሜ መጠየቅ ይችላል። ሌላው ደግሞ ጠቀሜታው የሚመስል የምንድን ነው ከኢትዮጵያ መንግስት በተጨማሪ የተቃዋሚ ፓርቲ መሪዎችን፣ የሰብአዊ መብት ድርጅቶችን፣ ሲቪክ ሶሳይቲ መሪዎችን ስለሚያነጋግር ቢያንስ ቢያንስ በእነሱ በኩል የሚያገኘው መረጃ የተሻለ ግንዛቤ ስለ ኢትዮጵያ ሊሰጠው ይችላል ከዛ በኋላ ምንድነው? የምጠብቀው ነገር፣ ምናልባት አጠቃላይ ጉብኝቱን ከጨረሱ በኋላ የሚያቀርቡት ሪፖርት አለ። ያ ሪፖርት አሁንም በኢትዮጵያ ውስጥ የሰብአዊ መብት ችግሮች እንዳሉና ይህን ነገር ለማስወገድ እርምጃ መወሰድ እንደሚኖሩበት የሚያሳይ ሪፖርት የሚያቀርቡ ይመስለኛል። እና ከዚህ አኳያ ይሄ ነው ምናልባት የተሻለ ሊሆን የሚችለው ምክንያቱም ይሄ አሁን ከሌላዎች የሰብአዊ መብት ድርጅቶች ይልቅ እንዲህ አይነት ከፍተኛ የሰብአዊ መብት ኮሚሽነር ኢትዮጵያ በሚጎበኝበት ጊዜ ይሄ ሰው የሚናገረው ማንኛውም አይነት ሪፖርት እና ማንኛውም አይነት ሀሳብ በዓለም አቀፉ ማህበረሰብ የተሻለ ተሰሚነት ስለሚኖረው የኢትዮጵያን የሰብአዊ መብት ጥሰት በተሻለ መልኩ ለዓለም ሕዝብ ለማቅረብ አንድ ሌላ አጋጣሚ ይፈጥራል ብዬ አስባለሁ። ለዶች ቨለ ራዲዮ ዘገባ መክበብ ሸዋ ነኝ ከዋሽንግተን ዲሲ።